የዓመቱን ስራ አጠናቆ ለእረፍት ከተበተነ ሶስት ሳምንት ያልሞላው የኢትዮጵያ ፓርላማ ለአስቸኳይ ስብሰባ ተጠርቷል። በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር እንደሚጠበቅ ሪፖርተር ጋዜጣ በዛሬ ሰኞ እትሙ አስነብቧል። የመንግስት መገናኛ ብዙኃን ግን ስብሰባው አዋጆችን ለማጽደቅ ነው ብለው ነው የዘገቡት። እስክንድር ፍሬው ዜናውን በአጭሩ አድርሶናል። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት የዚህ ዓመት ስራውን ካጠናቀቀ አፈ ጉባኤ አባዱላ ገመዳም የበጀት ዓመቱን የፓርላማ ደወል ካሰሙ ዛሬ 18ተኛ ቀኑ ነው። ፓርላማው ለአስቸኳይ ስብሰባ መጠራቱ በተለያዩ ማህበራዊ ድረ ገጾች መሰራጨት ከጀመረ ደግሞ ቀናት ተቆጥረዋል። ገና ከመበተኑ መልሶ የተጠራበት ምክንያትም የአንዳንድ ወገኖች መነጋገሪያ ሆኗል። በተለያየ መንገድ ሲሰራጭ የቆየው የአስቸኳይ ስብሰባው መጠራት በመንግስት የመገናኛ ብዙኃን የተዘገበው ገና ትናንት ነው። በዘገባው የተገለጸው ምክንያትም ያላለቁ አዋጆችን ለማጽደቅ የሚል ነው። አፈ ጉባኤ አባዱላ ገመዳ ሰኔ 30 ቀን የስራ ዘመኑ መጠናቀቁን ሲያስታውቁ፣ አባላቱንም ሲያሰናብቱ ግን በድጋሚ እንደሚጠሩ ምልክት አልነበረም። አስቸኳዩን ስብሰባ በተመለከተ የተለያዩ መላምቶችን እየሰነዘሩ ያሉ ወገኖች ግን ከዚያን ቀን በኋላ የተፈጠሩትን ወቅታዊ ሁኔታዎች መመርመር መርጠዋል። ሪፖርተር ጋዜጣ ዛሬ ያስነበበው ዘገባ ደግሞ የእነዚህን ወገኖች ሐሳብ ያጠናክራል። እንደ ዘገባው ከሆነ በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር ይጠበቃል። የ2007ቱን ምርጫ ተከትሎ የተቋቋመው የአሁኑ የጠቅላይ ሚኒስትር ኃይለማርያም ደሳሌ ካቢኔ ስራ ከጀመረ አንድ ዓመት እንኳን አልሞላውም። እናም የጋዜጣው ዘገባ ከተረጋገጠ ከአዲሱ የስራ ዘመን አንዱን ዓመት እንኳን ያላጠናቀቁ ሚኒስትሮች ከኃላፊነት ይነሳሉ ማለት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ